የዘንድሮ ምርጫ ከ1983 እስከ 2004 ዓ.ም ድረስ በስልጣን ላይ ከነበሩት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈተ ህይወት በኋላ የሚካሄድ የመጀመሪያው ምርጫ ነው። ዓለም አቀፉ ህብረተሰብ ድምጹን ለመስጠት የተመዘገበው ህዝብ ብዛት በሀገሪቱ የተሻለ ዴሞክራሲ ሰፍኖ እንደሁ የሚፈተንበት አጋጣሚ እንደሆነ መጠቆሙን የዜና ዘገባዎች ያመለክታሉ። የሰብአዊ መብት ተሟጋቾች ገዢው ፓርቲ የተቃዋሚዎችን ደጋፊዎችና ጋዜጠኞችን ይጫናል፣ እንዲሁም ጸረ ሽብር ህጉን በመጠቀም የዜጎችን ድምጽ ያፍናል፣ ተቺዎቹንም ያስራል ሲሉ ይከሳሉ። ከሁለት አስርት ዓመታት በላይ ስልጣን ጨብጦ የሚገኘው ገዥው ፓርቲ በበኩሉ በምርጫው ስኬት ለማግኘት ያከናወናቸው የልማት ተግባራት በቂ እንደሆኑ እንደሚገልጽ አዣንስ ፍራንስ ፕሬስ ከአዲስ አበባ ዘግቧል። የቀድሞ ጠቅላይ ሚኒስትር በጎርጎሮሳዊ 2012 ዓ ም ከዚህ ዓለም በሞት በመለየታቸው በመንበራቸው የተተኩት ጠቅላይ ሚኒስትር ሀይለማርያም ደሳለኝ የሀገሪቱን የፖለቲካ ስርዓት ለቀቅ በማድረግ ለተቃዋሚ ፓርቲዎች የተሻለ ስፍራ ለመስጠት ቁርጠኛ መሆናቸውን መግለጻቸውም እንዲሁ ተሰምቷል። ባለፈው ዓመት ጠቅላይ ሚኒስትር ሀይለ ማርያም በሰጡት መግለጫ ትክክለኛ የመድበለ ፓርቲ ዴሞክራሲ በዚች ሀገር ካልኖረ ሀገሪቱ እንደ ሶማሊያ ልትሆን ትችላለች ማለታቸውን የፈረንሳይ የዜና ወኪል ጠቅሷል። ተቃዋሚዎች ግን መንግስት በምርጫው ድሉን ለማረጋገጥ የፈላጭ ቆራጭነት ስልት ይጠቀማል ሲሉ ይከሳሉ። ፓርቲና መንግስት አለመለየታቸው መገናኛ ብዙኃን የጸጥታ ኃይሎችና ገንዘብ በመንግስት ቁጥጥር ስር መሆናቸውንም እንደ ዋና ችግር ያነሳሉ። በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ እጩዎቻቸውም መጠነ ሰፊ ወከባ እየደረሰባቸው ነው ሲሉም ተቃዋሚ ፓርቲዎች አቤቱታቸውን ያሰማሉ። የምርጫው አስፈጻሚ አካል ግን እነዚህን አቤቱታዎች ሁሉ መሰረተ ቢስ ሲል ያጣጥላል። የብሔራዊ ምርጫ ቦርድ ፕሬዚደንት ፕሮፌሰር መርጋ በቃና የዘንድሮ ካለፉት አመታት እጅግ የተሻለ ነው፣ ለተቃዋሚ ፓርቲዎች የተመቻቸው ምህዳርም ልዩ ነው ማለታቸውን አዣንስ ፍራንስ ፕሬስ ዘግቧል። ለእሁዱ ምርጫ የምርጫ ኮሚሽን 40 ሺህ የሚሆኑ የሀገር ውስጥ ታዛቢዎችን በ45795 የምርጫ ጣቢያዎች ያሰማራል። ዘንድሮ ብቸኛው የውጭ የምርጫ ታዛቢ አካል የአፍሪቃ ህብረት ነው። 59 ታዛቢዎችም መድቧል። የ1997ቱን እና የ2002 ቱን ምርጫ የታዘቡት የአውሮፓ ህብረት እና የአሜሪካው የካርተር ማዕከል ግን ዘንድሮ አይገኙም። የዶች ቨለ የአማርኛው ክፍል ኃላፊ ሉድገር ሻዶምስኪ ያነጋገራቸው በ1997 ዓ ም የአውሮፓ ህብረት የምርጫ ታዛቢ ልኡካን መሪ አና ጎሜዥ ምርጫውን ለመታዘብ መሄድ እንደማያስፈልግ መወሰኑን ይናገራሉ። ላለመሄድ በትክክል የወሰንነው ነው የሐሰት ምርጫ እንደሚካሄድ እያወቅን ያንን ለማረጋገጥ ታዛቢ መላክ እንደሌለብን ስላመንን ነው። ቀልድ ነው የሚሆነው፣ ምክንያቱም ፍጻሜው ልክ በ2002 እና በ1997 ዓ ም እንደነበረው ነው የሚሆነው። ህዝቡ በብዛት ድምፁን ሊሰጥ ወጣ፣ በቆጠራው ላይ አጭበረበሩ። ፖርቱጋላዊቱ የአውሮፓ ህብረት አባል አናጎም ሜዣ አያይዘውም ህብረቱ የምርጫ ታዛቢ ወደ ኢትዮጵያ ያላከበትን ምክንያት እንዲህ ያስረዳሉ። በዚህ የተነሳ ምክር ቤቱ ለሚስ ሞጌሪኒ ኢትዮጵያ ውስጥ ምርጫ የሚታዘብ ተልእኮ ሊኖር እንደማይገባ በማስታወቅ ደብዳቤ ጽፏል። የቲኤስ በርማን ና የኔ የ1997 ዓ.ም የምርጫ ትዘብት ዘገባ በመንግስት ተቀባይነትን አላገኘም። ተግባራዊ ማድረግ ይቅርና እዚያው ተመልሰን እንኳን ዘገባችንን እንድናቀርብ አልተፈቀደልንም። ምክንያቱም የሰሉ አስተያየቶችን በመያዛቸው። የኢትዮጵያ መንግስት በአሁኑ ጊዜ የአውሮጳ ህብረት ለምርጫ መታዘብ ያልመጣው በገንዘብ እጥረት ነው ማለቱን አውቃለሁ። ሆኖም ይህ ፍጹም እውነት አይደለም። እኔ ራሴ ከአውሮጳ ህብረት የናይጄሪያን ምርጫ ለመታዘብ ሄጄ ገና መመለሴ ነው። በተለያዩ የአፍሪቃና ከአፍሪቃ ውጭ ሀገራትም የምርጫ ታዛቢ ልዑካን አሉን። ወደ ኢትዮጵያ የማንሄደው በበጀት ጉዳይ ሳይሆን በፖለቲካዊ ምክንያት ነው። ይህም ማለት ከእንግዲህ ቀልድ የሆኑ ምርጫዎችን አብረን ማጽደ Uh, so called elections that are no more than a farce.